ጋቢና ቪኦኤ ሰላም፣ ሰላም እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ እግዚአብሔር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ የኢትዮጵያን የአስቸኳይ ጊዜ አዋጅ ዝርዝር እንቃኛለን። የመከላከያ ሚኒስትሩ ሲራጅ ፈጌሳ ያብራራሉ። 25 ኪሎ ሜትር ወደ ግራና 25 ኪሎ ሜትር ወደ ቀኝ። እነኚህም የተለዩት ዋና ዋና መንገዶች አንደኛው ከአዲስ አበባ ጅቡቲ ያለው መንገድ ነው። የአስቸኳይ ጊዜ አዋጁ የእዝ ክፍል ያወጣውን መግለጫ አቶ ሲራጅ ሲያብራሩ ነው የሰማነው። ለመሆኑ አዋጁ ያስከተለው ሁኔታ ምን ይመስላል? ቅዳሜ ዕለት ከህዝብና ከተቃዋሚ ፓርቲዎች ጋር ኢህአዴግ ባደረገው ውይይት ከተሳተፉት መካከል ዶክተር መረራ ጉዲና እንዲህ ብለዋል። ምንም ጥያቄ የለም። ድሮንም ቢሆን የፖለቲካ ምህዳሩ እጅግ በጣም የጠበበ ነበር። እንግዲህ የበለጠ ለማጥበብ ካልሆነ በስተቀር በእኛ በኩል ብዙ የሚፈይደው ነገር ያለ አይመስልም። በአስቸኳይ ጊዜ አዋጁ ዙሪያ ያላችሁን አስተያየቶች ፌስቡክ ላይ ላኩልን። አዋጁ አስፈላጊ ነበር? አሁንስ የእናንተን ህይወት ላይ ምን አይነት ተጽዕኖ አሳድሯል? ፌስቡክ ላይ ንገሩን። እንጠብቃችኋለን። በሌላ በኩል ደግሞ የዩኒቨርሲቲ ተማሪዎች ከጸጥታው መደፍረስ ጋር ተያይዞ ትምህርት ቤት ለመሄድ ተቸግረው ነው የሰነበቱት። የተወሰኑት ትምህርት መጀመራቸው እየተነገረ ሲሆን አንዳንዶቹም የትምህርት መግቢያ ቀኑን ሲያራዝሙ መሰንበታቸው ይታወሳል። ተማሪዎችን አነጋግረናል። ምንም ያው እንጂ ኢንፎርሜሽን ኢንተርኔትም የሁሉም ነገር አይሰራም ዝግ ነው አንዳንድ ቦታ ብቻ የሆነ ዋይፋ ምናምን ይሰራል እሱም በጣም ሰው እየፈራ ነው ምንም መጠቀም ምናምን የለም እንደዚህ ነው ያለው በጣም ሰው ፈርተዋል ምንም መንቀሳቀስ ያው አስቸጋሪ ነው በጣም ወለጋ ላይ በጣም ብዙ የሰላም ኃይሎች ይበዛሉ በቃ ወደ አዲስ አበባም እንደዚህ ነው ኦሮሚያ በሙሉም እንደዚህ ነው ታክሲዋ ሙሉ ናት አብራችሁን ቆዩ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ይስጥልኝ ጋቢና ቪኦኤ አድማጮች፣ ከሰዓቱ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። ኢትዮጵያ በአስቸኳይ ጊዜ አዋጅ እየተዳደረች ነው። የአስቸኳይ ጊዜ አዋጁን የሚያስፈጽም የእዝ መመሪያ ዝርዝር መግለጫ ወጥቷል። የኢትዮጵያ የመገናኛ ብዙኃን በስፋት የዘገቡትና የመንግስት ኮሚኒኬሽን ጉዳይ መስሪያ ቤትም መግለጫውን ይፋ አድርጓል። በተያያዘ የኢትዮጵያ መንግስት ባለስልጣናትና የገዢው ፓርቲ ነባርና በኃላፊነት ላይ ያሉ አመራር ከተቃዋሚ ፓርቲዎች ምሁራንና ሌሎች የማህበረሰብ አባላት ጋር በመገናኛ ብዙኃን የሚተላለፍ ውይይት አካሂደዋል። በዚህ ውይይት ከተሳተፉት መካከል የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራራ ጉዲና ይህን ውይይት በተመለከተ ኢህአዲግ በአስቸኳይ ጊዜ አዋጁ የሚወስዳቸው እርምጃዎች እንኳን የፖለቲካ ልዩነት ሊያስተናግድ ወደ ከፋ ሁኔታ የሚያመራ ነው ብለዋል። የዚህን ዘገባ ዝርዝር በኋላ እንመለስበታለን። አንድ የሶማሊያ ታዋቂ ጋዜጣ ካለፈው ቅዳሜ ጀምሮ እንደተዘጋ ዋና አዘጋጁን በቁጥጥር ስር እንደዋለ ነው የዕለታዊ ኦግ ኦጋለ ጋዜጣ ሰራተኞች እንደተናገሩት የሶማሊያ መንግስት ወታደሮች ቅዳሜ ዕለት ከምሽቱ ሁለት ሰዓት ላይ ቢሯቸው በኃይል ከወረሩና ና ከተቆጣጠሩ በኋላ ዋና አዘጋጁን አብዱ አደን ጉለድን አስረዋል። የህትመት መሳሪያዎቹንም ወርሰዋል። ወታደሮቹ ምንም ማስጠንቀቂያ ለመስጠታቸውንና ዋረንት ወይም ማዘዣ ለመያዛቸው የገለጹት የጋዜጣው ዋና ዳይሬክተር መሐመድ ማህሙድ አደን የቢሮ መዛግብት ግብት እንዳለ ወርሰውታል ብለዋል። የሶማሊያ ጋዜጠኞች ብሔራዊ ማህበር ድርጊቱን አውግዞ የጋዜጣው ዋና አዘጋጅ እንዲፈታ ጠይቋል። የፓሲፊክ ውቅያኖስ ደሴት ርቆ ባለው በአውስትራሊያዊ የእስረኞች ማቆያ ናሩ ውስጥ የሚገኙ ጥገኝነት ጠያቂዎች በዓለም አቀፍ ሕግ መሰረት ለሰቆቃ እየተጋለጡ ናቸው ሲል አምነስቲ ኢንተርናሽናል አስታወቀ። የሰብአዊ መብት ተከራካሪ ድርጅት ዛሬ ሰኞ ይፋ ባደረገው ሪፖርቱ ናር ውስጥ የታገሩት ከ አራት መቶ በላይ ወንዶች፣ ሴቶች ና ህጻናት ለረጅም ጊዜ በእስር በመቆየታቸው ስለ ወደፊት ህይወታቸው ምንም ተስፋ ስላላገኙ ህይወታቸውን በገዛጃቸው ማጥፋት ጀምሮ ጨምሮ የተለያዩ ጎጂ ነገሮችን በራሳቸው ላይ እንደሞከሩም አመልክቷል። የኢራቅ ኃይሎች በአይኤስአይስ የተያዘችውን ሰሜናዊቷ የሙስል ከተማ ለማስለቀቅ ለረጅም ጊዜ ሲጠበቅ ለቆየው የመሬት ላይ ውጊያ ጀምሮ ዛሬ ሰኞ ባካሄዱት የማጥቃት ዘመቻ የኩርድ መሪዎችን የተወሰነ ድል መገኘቱን አስታውቋል። የኩርዱ ፕሬዚደንት ማሱድ ባራንዚ በቴሌቪዥን በሰጡት መግለጫ በ በአገሬው አቆጣጠር ዛሬ ከንጋቱ አስራ ሁለት ሰዓት ላይ ሁለት መቶ ስኩዌር ኪሎ ሜትር ነጻ መሆኑን ተናግረዋል። ለሰዓቱ የተዘጋጀው ዜና እስካሁኑ ነበር። ከተቀሩት የጋቢና ቪኦኤ ዝግጅቶች ላሸጋግራችሁ። ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማግዘርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. በመግቢያችን እንደገለጽንላችው ኢትዮጵያ በአስቸኳይ ጊዜ አዋጅ እየተዳደረች ነው። የአስቸኳይ ጊዜ አዋጁን የሚያስፈጽመው የእዝ መምሪያ ዝርዝር መግለጫ አውጥቷል። የኢትዮጵያ የመገናኛ ብዙሀን በስፋት የዘገቡበትና የመንግስት ኮሚኒኬሽንስ መስሪያ ቤትም መግለጫውን ይፋ ያደረገበት ነው። በመንግስቱ የመገናኛ ብዙሀን የተዘገበውን ሰለሞን አባተ ይዟል። በኢትዮጵያ የመንግሥት መገናኛ ብዙሃን እየተነገረ ባለው ዘገባ መሠረት የሚኒስትሮች ምክር ቤት ጥቅምት 4 2009 ዓ.ም ባካሄደው ስብሰባ የአዋጁን ማስፈጸሚያ መመሪያ አጽድቋል። የሕዝብን ደህንነትና ሕገ መንግሥታዊ ሥርዓትን አደጋ ላይ በሚጥሉ የሁከትና ነውጥ ተግባራት ተሳትፎ የተገኙ ግለሰቦች ባላቸው ላይም ይወሰዳሉ የተባሉ እርምጃዎችንም መመሪያው ማካተቱን መገናኛ ብዙሃኑ ዘግበዋል። ሰላሳ አንድ አንቀጾች ያሉት መመሪያ ሁከትና ብጥብጥ እንዲሁም በህዝቦች መካከል መቃቃሮችን የሚፈጥሩ ይፋዊም ሆነ ድብቅ ቅስቀሳዎች በማናቸው መልኩና ዘዴ ተከልክለዋል እንደሚልም ተገልጿል። ከሽብርተኛ ድርጅቶች ጋር የሚኖር መስተጋብርና በልሳኖቻቸው መገልገል ላይም በተለይ እንደ ኢሳት፣ ኦኤምኤን እና መሰል የአሸባሪ ድርጅቶች ሚዲያዎች ሲል በጠራቸው የመገናኛ ብዙሃን ተቋማት ላይ መመሪያው እገዳ መጣሉ ተነግሯል። ያልተፈቀደ ሰልፍና የአደባባይ ስብሰባ ለህዝብ አገልግሎ አገልግሎት አለመስጠት በትምህርትና በስፖርት ማዘውተሪያ ስፍራዎች አድማ ማድረግ በክከላው መካተታቸው ተዘግቧል። ኮማንድ ፖስቱ ባወጣው የአስቸኳይ ጊዜ አዋጁን ማስፈጸሚያ መመሪያ በህዝባዊ በዓላት ላይ ሁከትና ብጥብጥ ሊፈጥሩ የሚችሉ ቅስቀሳዎችን ማድረግና ማወክ፣ በመሠረተ ልማቶች ላይ ጉዳት ማድረስ፣ ሰላማዊ የትራፊክ እንቅስቃሴን ማወክ፣ የህግ አስከባሪዎችን ሥራ ማወክን መመሪያው በጽኑ ይከለክላል ይላል ይኸው የመንግሥቱ መገናኛ ብዙሃን ዘገባ። ያልተፈቀደ አልባሳት መልበስ፣ የጦር መሳሪያ ይዞ መገኘት፣ ሕገ መንግሥታዊ ስርዓትና የሀገር ሉዓላዊነትን የሚጎዳ ተግባር መፈጸም፣ ያልተፈቀደ ቦታ መገኘት መመሪያው ካቀፋቸው ክልከላዎች ውስጥ መካተታቸውም ታውቋል። መቀመጫቸውን አዲስ አበባ ላይ ያደረጉ የውጭ አገሮች ዲፕሎማቶች ያለ ኮማንድ ፖስቱ እውቅና ከአዲስ አበባ ከ40 ኪሎ ሜትር ራዲየስ ውጪ መንቀሳቀስ እንደማይችሉም ኮማንድ ፖስቱ አስታውቋል። የሕግ አስከባሪ አካላት ትጥቃቸውን ለሶስተኛ ወገን አሳልፈው መስጠትና ያለ አስገዳጅ ምክንያት ሥራ መልቀቅና ፈቃድ መጠየቅ እንደማይችሉም ተደንግጓል። በልማት አውታሮችና በመሠረተ ልማት መዋቅሮች አቅራቢያ ከቀኑ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ ከተፈቀደለት ሠራተኛ በስተቀር መንቀሳቀስ የህግ አስከባሪዎች አስፈላጊውን እርምጃ ለመውሰድ ያስችላቸዋል፣ ይላል መመሪያው። የሰዓት እላፊ በሚጣልበት ቦታና ጊዜ ክልከላን በመተላለፍ ከቦታ ቦታ መንቀሳቀስ እንደማይቻልም ኮማንድ ፖስቱ ማስታወቁ ተነግሯል። በተጨማሪም መመሪያው መረጃ የመስጠት የመተባበር ግዴታንም ማስቀመጡ ተዘግቧል። የአስቸኳይ ጊዜ አዋጁ ማስፈጸሚያ መመሪያ የደነገጋቸውን ክልከላዎች ተላልፎ በተገኘ ግለሰብ ላይ ይወሰዳሉ ያላቸውንም እርምጃዎች አስመልክቶ ያለ ፍርድ ቤት ትዕዛዝ እስከሚደረግ ብርበራ አንስቶ በቁጥጥር ስር መዋልና የሕግ አስከባሪዎች አስፈላጊውን አግባብነት ያላቸውን እርምጃዎች መውሰድ የሚያስችላቸውን ስልጣንም ዘርዝሯል። መግለጫው አክሎም ተጠርጣሪዎችን ለፍርድ ቤት በማቅረብና በተሃድሶ የሚለቀቁትን እየለየ የእርምት እርምጃ በመውሰድ አዋጁ ጸንቶ እስከሚቆይበት ጊዜና ሰላምና መረጋጋት እስኪመለስ ድረስ ኮማንድ ፖስቱ አገሪቱን በበላይነት እንደሚመራም በመግለጫው መነገሩን የመንግስቱ መገናኛ ብዙሃን ዘግበዋል። ኮማንድ ፖስቱ የሚመራው በጠቅላይ ሚኒስትሩ እንደሆነ የአስቸኳይ ጊዜ አዋጁ ገልጿል። ሰሞኑን በተለያዩ ዘገባዎች ከማብራሪያዎች ጋር እንመለስበታል። በሳምንቱ ማብቂያ የኢትዮጵያ የመከላከያ ሚኒስትር ሲራጅ ፈጊሳ መንግስቱ በሚቆጣጠረው የመገናኛ ብዙሀን ስለ አስቸኳይ ጊዜ አዋጁ የሚከተለው ማብራሪያ ሰጥተዋል። እነኚህ የተከለከሉ ተግባራት የያዘው ክፍል ራሱ ሶስት ንዑስ ክፍሎች አሉት። አንደኛው ንዑስ ክፍል በመላው በሀገሪቱ ውስጥ የተከለከሉ ተግባራት የሚገልጽ ነው። ንዑስ ክፍል ሁለት ደግሞ በተወሰኑ የሀገሪቱ አካባቢዎች በተጨማሪ እንዳይፈጸሙ የተከለከሉ ተግባራትን የያዘ ነው። ንኡስ ክፍል ሶስት የክፍል አንድ ንኡስ ክፍል ሶስት ደግሞ እንደዚሁም ግዴታ የመተባበር ግዴታን፣ መረጃ የመስጠት ግዴታን የሚያመለክት ነው የሚሆነው። ከዚያ በተረፈ ንኡስ ማለት ክፍል ሁለት የዚህ መመሪያ ክፍል ሁለት የሚገልጸው በዋነኛነት እነኚህ የተከለከሉ ተግባራት ተፈጽመው ሲገኙ መወሰድ ስላለባቸው እርምጃዎች ነው የሚያስቀምጠው ክፍል ሁለት። ክፍል ሶስት ደግሞ በተመሳሳይ በሌላ መልኩ ደግሞ የሚያስቀምጠው ተሀድሶና ፍርድ ቤት ስለማቅረብ የሚገልጽ ነው የሚሆነው። አጠቃላይ ማህበራዊ ድህረ ገጽ ተከልክሏል የሚል አይደለም። ማህበራዊ ድህረ ገጽ መጠቀም ተያይዞ የተቀመጠው አሁን የተጀመረውን ሁከት ወይም ደግሞ ከአዋጁ ጋር ከአስቸኳይ ጊዜ አዋጁ ጋር የተቀመጡትን ግዴታዎች ወይም ደግሞ የተከለከሉ ተግባራትን በመፈፀምና እነሱ ለመተግበር በሚደረግ እንቅስቃሴ ወይም ደግሞ እነሱ እንዲተገበሩ ለማገዝ የሚደረጉ ድርጊቶችን ለመከልከል ነው። ስለዚህ ከዚህ በፊት የነበሩትን አይደለም፣ እስካሁን የነበረውን ያለፈው ጉዳይ ነው። ከዚህ በኋላ መመሪያው ከወጣ በኋላ ባለበት ጊዜ ውስጥ በዚህ መልክ ያለ ግንኙነት ግንኙነትን ጭምር ነው የሚከለክለው፣ ግንኙነትን ጭምር ነው የሚከለክለው። ስለዚህ እንደዚህ አይነት ግንኙነት ካለ ማንኛውም ሰው ከእንደዚህ አይነት ግንኙነቶች ራሱን ማቀብ ይኖርበታል ማለት ነው። ዲፕሎማቲክ ኮሚኒቲ በተመለከተ አርባ ኪሎ ሜትር በላይ መንቀሳቀስ አትችሉም ሲባል ለራሳቸው ደህንነት ነው፣ ከሌላ ነገር አይደለም። ስለዚህ እንደዚህ አይነት ከዛ ውጭ በሚሆኑበት ጊዜ ማሳወቅ አለባቸው። ማሳወቅ አለባቸው ሲባል አይዘር ኃላፊነት እራሳቸው ሊወስድ ይችላል ወይም ጥበቃም ሊደረግላቸው ይችላል። ስለዚህ አሳውቀው ነው መንቀሳቀስ ያለባቸው። ሲፈቀድ በኮማንድ ፖስት አንደኛው የተለየው ቦታ በሀገሪቱ በሁሉም አቅጣጫዎች ባሉ ድንበሮች ሀምሳ ኪሎ ሜትር ወደ ውስጥ ገባ ብሎ ይሄ እነኚህ አንቀጾች ወይም ደግሞ ቀይ ዞን ብለን የለየነው አንዱ ቦታ በዋና ዋና የሀገራችን መንገዶች 25 ኪሎ ሜትር ወደ ግራና 25 ኪሎ ሜትር ወደ ቀኝ። እነኚህም የተለዩት ዋና ዋና መንገዶች አንደኛው ከአዲስ አበባ ጅቡቲ ያለው መንገድ ነው። ሁለተኛ ከአዲስ አበባ ሻሻመኔ ዶሎ ያለው መንገድ ነው። ሶስተኛ ከአዲስ አበባ ሀረር ያለው መንገድ ነው። አራተኛ ከአዲስ አበባ አሶሳ ያለው መንገድ ነው። አምስተኛ ከአዲስ አበባ ጋምቤላ፣ ስድስተኛ ከአዲስ አበባ ገብረ ጉራቻ፣ ሰባተኛ ከጎንደር መተማ፣ ስምንተኛ ከጎንደር ሁመራ፣ ዘጠነኛ ከአዲስ አበባ ሻሸመኔ ሞያሌ መንገድ። እነኚህ ዋና ዋና መንገዶች 25 ኪሎ ሜትር በቀኝና 25 ኪሎ ሜትር በግራ ቀይ ዞን ተብለው የተለዩና ቅድም የገለጽኳቸው አንቀጾች ተግባራዊ የሚሆኑባቸው ቦታዎች ናቸው። መላው የሀገራችን ህዝቦች አሁንም እያደረጉት ያለ ድርጊት ነው። ይህን አዋጅ ለማስፈጸም ከጫፍ እስከ ጫፍ እየተረባረቡ እንዳሉ እናውቃለን። በራሳቸው አቅምም ሰላም ለማረጋገጥ እየተሰራ ያለውን ስራ እናውቃለን። ስለዚህ ህዝቦች በያሉበት እየሰሩት ያለውን ስራ አሁን ይህን መመሪያ በምናወጣበትም ሰዓት ጭምር በየቦታው በመሳተፍና ተግባራዊ ድጋፋቸውንና ከድጋፍ ያለፈም በማስፈጸም ጭምር እያደረጉት ያለው እንቅስቃሴ ተጠናክሮ እንዲቀጥል በዚህ አጋጣሚ ማሳሰብ እፈልጋለሁ።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 የኢትዮጵያ መንግስት ባለስልጣናትና የገዢው ፓርቲ ነባርና በኃላፊነት ላይ ያሉ አመራር ከተቃዋሚ ፓርቲዎች ምሁራንና ሌሎች የማህበረሰብ አባላት ጋር በመገናኛ ብዙሃን የሚተላለፍ ውይይት አድርገዋል። በዚህ ውይይት ከተሳተፉት መካከል የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራራ ዲና በቅዳሜው ውይይት እያዳመጠ የመሰለው ኢህአዴግ በአስቸኳይ ጊዜ አዋጁ የሚወስዳቸው እርምጃዎች ግን እንኳን የፖለቲካ ልዩነት ሊያስተናግድ ወደ ከፋ ሁኔታ የሚያመራ ነው ብለዋል። ማምሻውን ሄኖክ አነጋግሯቸው ነበር። ያው እኛ ያልጠበቅነውና የማንደግፈው ነው እሱ ይታወቃል። ባለፈው ቅዳሜ መንግስት በጠራው ስብሰባ ላይ ይህንኑ አስታውቃለሁ። ለሀገርም ለህዝብም እንደማይጠቅም እና ኢህአዴግ ከእንደዚህ አይነቱ ነገር ተቆጥቦ ለመሰረታዊ ለውጥ እንዲዘጋጅ የኢትዮጵያ ሕዝብንም እንዲያዘጋጅ እና ችግሮችን በሰላማዊ መንገድ ለመፍታት በድርድር ለመፍታት ልቦናው እንዲኖረው ተናግሬ ነበር ማለት ነው ባለፈው ቅዳሜ በሬዲዮ ፋና በኩል በተጠራው ስብሰባ። አሁን ግን የአስቸኳይ ጊዜ አዋጁ በሳምንቱ መጨረሻ ዝርዝር ወጥቷል። በኮማንድ ፖስቱ ተቃዋሚዎችንና የእናንተን እንቅስቃሴ የመናገር እንደዚሁም የመደራጀት መብቶችን በተመለከተ ምን አይነት ተጽዕኖ ያሳድራል? የአስቸኳይ ጊዜ አዋጁ ምንም ጥያቄ የለም። ድሮንም ቢሆን የፖለቲካ ምህዳሩ እጅግ በጣም የጠበበ ነበር። እንግዲህ የበለጠ ለማጥበብ ካልሆነ በስተቀር በእኛ በኩል ብዙ የሚፈይደው ነገር ያለ አይመስልም። እንግዲህ ቅዳሜ ዕለት ውይይት ሲደረግ ነበረ ከተለያዩ አካላት እንግዲህ የአስቸኳይ ጊዜ አዋጁን ተመርክዞ ታዲያ በእናንተ እንቅስቃሴ በተለይ የተቃዋሚ ፓርቲዎች እንቅስቃሴ ላይ በዝርዝር የሚመለከታችሁና የማይመለከታችሁ ጉዳይ የተወያያችሁበት የተነጋገራችሁበት ሁኔታ አለ? በሀገሪቱ አጠቃላይ ጉዳዮች ላይ ነው የተነጋገርነው። ኢትዮጵያ ወደ የት እየሄደች ነው፣ ኢህአዴግ መንግስት ምን እያደረገ ነው፣ ምን ምን ማድረግ አለበት፣ በተለይም የገፋበት መንገድ እና ሀገሪቷ አደገኛ መስቀለኛ መንገድ ላይ መድረሷ ለሁሉም አይጠቅምም። ስለዚህ ነገሮች በሰላማዊና ሕጋዊ መንገድ እንዲፈቱ በውይይት እንዲፈቱ ኢህአዴግም ለዚህ እንዲዘጋጅ ለብቻ ለመቶ ሚሊዮን የኢትዮጵያ ሕዝብ መፍትሄ አመጣለሁ ብሎ የገፋበት መንገድ የማያዋጣ ጨዋታ መሆኑን በስፋት ተነጋግረን ይበታል። ግን ምን ፋይዳ አለው እንደዚህ አይነት ውይይት? አሁን ሀገሪቱ የምትተዳደረው የሚመስለው በወታደር ነው የሚመስለው። ምክንያቱም የህግ አስከባሪዎች ተጠርጣሪዎችን ያለ ፍርድ ቤት ትእዛዝ በቁጥጥር ስር መዋል ይችላሉ፣ በዚህ በአዋጁ አዋጁ ተፈጻሚነቱ እስከሚያበቃበት ድረስ ደግሞ የተሀድሶ ትምህርት በመስጠት የሚለቀቀውን እንዲለቀቅ ወደ ፍርድ የሚቀርበውን ወደ ፍርድ እንዲሄድ፣ ማንኛውም ሬዲዮ ወይም የቴሌቪዥን ድምጽ፣ የምስል ፎቶ፣ ቲያትርና ፊልም የሚተላለፉ መልእክቶችን መቆጣጠርና መገደብ በጣም ሰፊ የሆኑ መብቶችን ነው ለወታደሩ የሚሰጠው እና እንደዚህ አይነት ውይይት አገሪቱ በአስቸኳይ ጊዜ አዋጅ ላይ ያለች መነጋገር ምን ፋይዳ አለው ይላሉ። ይህ እንግዲህ በምንጊዜም ቢሆን መንግስት የሚወስዳቸው እርምጃዎች በእኛ በኩል በተለይ ሰላማዊና ህጋዊ ትግሉን የሚጎዱ እርምጃዎች ማንንም እንደማይጠቅሙ ለምሳሌ ሚዲያ አካባቢ ብዙ ሰዎች አስተያየት ሰጥቷል። የኢትዮጵያ ሚዲያ ጋቢስና የማይጠቅምም መሆኑን ተቃዋሚዎች ወደ ውጭ የሚያዩት፣ እንዲሁም አንዱ የኔን ስም ጠቅሶ የኢትዮጵያ ሚዲያ ሙሉ በሙሉ ለተቃዋሚዎች የተዘጋ ስለሆነ ወደ ውጭ ማየቱ ምን ያስገርማል? ለውጭ ሚዲያዎች ኢንተርቪው መስጠት ምን ያስገርማል? በሬ ዘጋችሁት እኮ እናንተ ናቸው፣ ኃላፊነቱን የምትወስዱ እናንተ ናችሁ ብሎ አንድ ከተሰብሳቢ ሲናገር ነበር። ስለዚህ እንግዲህ ኢህአዴግ በአንድ በኩል እየሰሙ በሌላ በኩል ደግሞ ሌላ እርምጃዎችን እየወሰዱ ስለሆነ ውሎ አድሮ ከማየት በስተቀር እኛ ያለን አማራጭ ለኢህአዴግም ለኢትዮጵያ ህዝብም የሚያዋጡ መንገዶች የሰላም መንገዶች፣ ህዝቡን በሰላም መምራቱ፣ በሰላም እንዲኖር ማድረጉ፣ ህዝቡ ለክብሩ ለነጻነቱ በሰላም የሚያደርገውን ትግል መደገፉ፣ ህገ መንግስቱ በሚፈቅደው ደረጃ ህዝቡ እንዲደራጅ ለመብቱ እንዲንቀሳቀስ ከመፍቀድ ውጪ ያንን ለመገደብ የሚወሰዱት እርምጃዎች ብዙ እንደማይጠቅሙ እንዳውም ከጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሮቹ በስተቀር ኢህአዴግ ባለስልጣናት በሙሉ የነበሩ ይመስሉኛል። የማውቃቸው ፊቶች በሙሉ ነበሩ። እንዲህ አይነት ውይይት እያካሄዱ፣ በሌላ በኩል ደግሞ የፖለቲካ ምህዳሩን ይስፋ እየተባለ እየተጠየቀ የበለጠ ለመዝጋት ደግሞ መንቀሳቀስ ምን አይነት ፖለቲካ እንደሆነ እንግዲህ እናያለን ማለት ነው። እንግዲህ የመገናኛ ብዙሀንንም በተመለከተ በተለይ በዝርዝር የተሰጠው ኢሳትና ኦሮሞ ሚዲያ ኔትወርክን መከታተል በኮማንድ ፖስቱ የታገደ ጉዳይ ነው። እንደው እስኪ ለአድማጮቻችን ለማብራራት ያህል አስቸኳይ ጊዜ አዋጅ በታወጀባት አገር ውስጥ የተቃዋሚ ፖለቲካ ፓርቲ አባል መሆን ምን እንደሚመስል እስኪ ይግለጹልን። አሁን ከኔ ጋር ሲነጋገሩ በግልጽና በሙሉ ሀሳብና ነጻነት ነው ከኔ ጋር እየተነጋገሩ ያሉት። እኔ እንግዲህ እንዳልኩኝ እንደ ማንኛውም ኢትዮጵያዊ ፍርሀትም ስጋትም ጭንቀትም እየተሰማኝ ነው። ምንም ጥያቄ የለም። ለራሴ ብቻ ሳይሆን መቶ ሚሊዮን ኢትዮጵያ ሕዝብ ዲሞክራሲያዊ ስርዓትን አገኛለሁ፣ በሰላም ለመኖር የሰላም ዋስትና አለኝ፣ ሕገ መንግስቱ ይህንን ዋስትናን ያከብርልኛል፣ የበለጸገች ዴሞክራሲያዊ ኢትዮጵያ ትፈጠራለች ብሎ በተስፋ ሲጠብቅ የነበረው ወጣት መልሱ እንደዚህ ከሆነ በጣም አስቸጋሪ ነው። በሰላማዊ መንገድ ሚሊዮኖች መሰረታዊ ለውጥ እየጠየቁ ነው። መሰረታዊ ለውጥ ለሚጠይቅ ወጣት ለሚጠይቅ ህዝብ መሱ ጥይት መሆን የለበትም። ይህንን አስቡበት ብዬ በአደባባይ ለኢህአዴግ መሪዎች ለመናገር የሚገባኝን ተናግራለሁ። ዞሮ ዞሮ እንግዲህ ህዝቡ በእንደዚህ አይነት ሁኔታ የመፍት ትግሉን ያቆማል አያቆምም። ያ እንዳለ ሆኖ ዋና ጉዳይ ግን ሀገሪቷ ወደ ተሻለ ወላባዊ ሽግግር፣ ወደ ሰላማዊ መንገድ ህዝቡ በሰላም ወጥቶ በሰላም ስራውን ሰርቶ ወደሚገባበት አይነት ሁኔታ እየመሯት እንዳልሆነ እንዳልኩ ባለፈው ቅዳሜ ያልተነሳ ጥያቄ የለም፣ በዚህ አቅጣጫ ማለት ነው። ከኛም ሌሎች ተሰብሳቢዎችም በአብዛኛው ኢህአዴግ ደጋፊዎች ይመስሉኛል። ከነሱም አንዳንድ የኢህአዴግ ደጋፊዎች ናቸው ብዬ የማያቸው ጥያቄዎች አንስተዋል። ሁላችንም የጋራ ሀገር አለን። በዚህ የጋራ ሀገር ውስጥ አንድ ፓርቲ ብቻ ብቸኛ ወሳጅም ብቸኛ ተወካይም መሆን የማይችልበት ደረጃ ላይ ደርስናል። ስለዚህ ለምትወስዷቸው እርምጃዎች ደጋግማችሁ ያስቡበት ሀገሪቱና ህዝቧን ወደ ተሻለ ሰላማዊ ሽግግር ምሩ የሚል ጥያቄ ሲነገር ነበር ማለት ነው ቅዳሜ እኔም ሁለት ዙር ነው የተሰጠኝ እድል እና ሁለቱንም ዙር መሰረታዊ ጉዳይ ናቸው የሚላቸውን የስሙላው ዲሞክራሲና የስሙላው ፌዴራሊዝም ሀገሪቷን ወደዚህ እንደከተታት የስሙላ ምርጫም የትም ያደረሳት እያደረሳት እንዳልሆነ በዚህ ላይ ደጋግሞ እንዲያስቡበት ነበር ያልኩ። እንዲሁም ትላልቅ ወደ ሰባት ስምንት የሚሆነው የኢህአዴግ ባልዛናት አብረን ነበረ ምሳጉጭ ብለን የበላ ነው። እኔ ወደ ተሻለ ወደ ብሔራዊ ርቅ ለሀገሪቷን ለመምራት የተዘጋጁ መስሎን ነበር እየሰሙ መስሎኝ ነበር ማለት ነው። ብዙ ነገሮችን በጣም ነው የማመሰግነው። ዶክተር መራራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና በኢትዮጵያ ትልቁ የተቃዋሚ ፓርቲዎች ጥምረት መድረክ አመራር አባል ለሰጡኝ ማብራሪያ አመሰግናለሁ። እኔም ለተሰጠኝ ሰጠኝ እድል አመሰግናለሁ። በርካታ የዩኒቨርሲቲ ተማሪዎች ከጸጥታው መደፍረስ ጋር ተያይዞ ወደ ትምህርት ቤት ለመሄድ ተቸግረው ነው የሰነበቱት። የተወሰኑት ትምህርት መጀመራቸው እየተነገረ ሲሆን፣ አንዳንዶቹ የትምህርት መግቢያ ቀኑንም ሲያራዝሙ መክረማቸው ይታወሳል። ተማሪዎቹን አነጋግረናል። እንደ ጎንደር ዩኒቨርሲቲ ያሉት ሶስት ጊዜ የተማሪዎችን የትምህርት መጀመሪያ ጊዜ ሲያስተላልፉ፣ በመቀሌ ዩኒቨርሲቲ ተማሪዎች በዚህ ሳምንት ማብቂያ ወደ ግቢ ገብተዋል። ሁለት ተማሪዎች አስተያየታቸውን ለቪኦኤ ሰጥተዋል። ወደዛውን ለፍ ወለጋ ዩኒቨርሲቲ ነበር። ባለፈው አመት አንደኛ አመት ተማሪ ነበርኩ። ባለፈው አመት ስለ ፖለቲካ ምናምን ነገር ስለ ተባረርኩ ተመልሼ መሄድ አልቻልኩም እና እኔ ደግሞ አዲስ አበባ አካባቢ መጣው ጊዜ ትናንትና ነበር። መንገዱ እስከዚህም ሰላም አይደለም። የጸጥታ ኃይሎች ብዙ ናቸው እና በጣም በጣም አስቸጋሪ ነው። መንገዱ ወለጋ ነበርኩ። ወለጋ ላይ በጣም ብዙ የሰላም ኃይሎች በጣም ይበዛሉ። በቃ ወደ አዲስ አበባም እንደዚህ ነው። ኦሮሚያ በሙሉም እንደዚህ ነው። የኦሮሞ ተቃዋሚ ሰዎች አሉ እና እነሱ ሰላም እስከምናገኝ ምንም እንቅስቃሴ አንፈልግም እያሉ ነው እኔ ከዩኒቨርሲቲ ስለተባረርኩ የተወለድኩት ሀገርም መንግስት ነገሮች እኔ ላይ ስላደረገ እኔ ለሰላሜ ነው ለሰላም ብዬ ነው ከዛ የወጣው። እንደሚታወቅ በኮማንድ ፖስት ነው የሚመራው ኢትዮጵያ። ግን እኔ አሁን አምቦ ነው ያለው። ምንም የትምህርት ገበታ የሚባል ያው እስካሁን ምንም የለም። ተማሪ ያንቀሳቀስን ያው መኪና ብቻ ነው የሚዞረው እና አሁን የትምህርት ገበታ ምናምን የለም በጭራሽ። ማለ የምንመርተ መጀምረን ትምህርት ግን የአምቦ ዩኒቨርሲቲ አሁን ተማሪዎች እየገቡ ነው ያው ሪብሻ ምናምን የለም። ሰው ያው ዲሽ ምናምን ኢሳትና ወይ ምን መጠቀም ምናምን የለም። ያው ሰው እየቀየሩ ነው አሁን ኢሳትና ወይም መጀመሪያ ያው በሁለት አንቴና ነው የሚጠቀሙ። አሁን ግን ሁሉም ሰው በቃ አንቴናውን ምናምን ነቅለዋል። ምንም የኢንፎርሜሽን ኢንተርኔትም የሁሉም ነገር አይሰራም። እዚህ ግን አንዳንድ ቦታ ብቻ የሆነ ዋይፋ ምናምን ይሰራል። እሱም በጣም ሰው እየፈራ ነው፣ ምንም መጠቀም ምናምን የለም። ለዚህ ነው ያለው በጣም ሰው ፈርተዋል። ምንም መንቀሳቀስ ያው አስቸጋሪ ነው በጣም አምቦ። በቃ ምንም ማንገድ ላይ ፖሊስና ያው መከላከያ ነው ያለው። ሰው ዝም ብሎ በቃ ማይድ ብቻ ነው እስከ አስራ ሁለት ሰዓት ብቻ ነው የሚቆዩ ወደ ቤት ነው የምኖር ምናደርግ ነው በቃ ከዚህ በኋላ እንዴት ነው የምኖረው? እዛ ነው የሚያስቡ በየቦታው ማ አረ እንደ ዱሮ አይደለም። እኔ አሁን አራት ወር አካባቢ ቆይቻለሁ እዚህ ማለት ነው። ያው መንገድ ላይ ብዙ ሰው አይታይም ማለት የተማሪዎች ማለት ወደ ዶርም ነው የሚገው ቀመታ አይቆዩም። ዘጋቢያችን ግርማ ይገብሩ ከመቀሌ በሳምንቱ መጨረሻ ወደ ትምህርት ገበታቸው የተመለሱና አዳዲስ ተማሪዎችን አነጋግሯል። ተማሪዎቹ ወደ መቀሌ ለመጓዝ ስጋት እንደነበረባቸው ገልጸው አሁን ያለው ሁኔታ ግን ሰላማዊ እንደሆነ ተናግረዋል። ስሜ ሳምራዊት መሳፊን ትባላለሁ። የመጣሁት አማራ ክልል ወረዳው ጠገኝ ነው፣ ከተማ ደግሞ ሰራቃ ትባላለች። በእውነት እኔ መጀመሪያ እግዚአብሔር ማመስገን እንፈልጋለሁ ምክንያቱም ከዛ ስንነሳ ሁኔታዎች ሁሉ ያልተስተካከሉ ስለነበሩ በጣም ፈርተን አብዛኛው ሰው እንዳውም ቀሪ ነበር የሚለኝ በቃ ልቴጅ ነው እንደ ምናምን በስልክም በምንም በአካልም እንደዛ ነበር የሚለኝ። ግን እግዚአብሔር የተመሰገነ ይሁን አቀባበሉ አሪፍ ነው። በቃ ሁሉም ነገር ከጠበቅኩት በላይ ሆኖ ነው የቆየኝ። በተለይ በግቢ ጉባኤ ምናምን አቀባበል ተደርጎ ነበር። እጅግ በጣም በቃ ከህሊና በላይ ነው እውነት ለመናገር ማለት ነው። እግዚአብሔር ነው የሚያውቀው በጣም ነው ደስ ያለኝ። መልካሙ ዳኝ ይባላለሁ። የመጣው አፋር ክልል ነው። የሶስተኛ አመት ኮምፒውተር ሳይንስ ተማሪ ነኝ። መልካሙ፣ እንዴት ነው የትምህርት ጊዜው? እንግዲህ ካለው የኢትዮጵያ ሁኔታ አንጻር ስናየው በአጠቃላይ እንዴት ነው አሁን የትምህርት ሁኔታ አጀማመሩ? የትምህርት ሁኔታ አጀማመር በጣም ደስ የሚል ነው። እንደጠበቅነው ሳይሆን እንዳልጠበቅነው ሆኖ አግኝተነዋል። ምክንያቱም እየጠበቅነው የነበረ ትንሽ በሰላም ጉዳይ በቤተሰብ በመጨናነቅ ጉዳይ ነበር እያይታችሁትን እንጂ ከዚህ ደረጃ ላይ ትደርሳላችሁ የሚል ሰላም በውስጣችን ላይ አስበንና አድርገን የመጣ ነው ነገር አይደለም። ግን እንደጠበቅነው ሳይሆን እንዳልጠበቅነው ነገር አግኝተን ሁሉም በሰላምና ና በፍቅር ማጀማመር ላይ እንገኛለን። ስሜ አብርህት ክርፍያል ይባላል። እሺ ከየት ነው የመጣሽው? ከአድዋ አዲስ ተማሪ ነሽ? ለዩኒቨርስቲው ለዚህ ካምፓስ አዲስ ተማሪ አይደለኝ ታመኝ ነበር እና እዚህ ድሮው መልቼ ብሄድ አሁን እንደ አዲስ ገባት ሁኔታው። አሁን እንግዲህ ሰላም ነው ወይ የትምህርቱ አቀባበል? እንዴት ነው ዩኒቨርሲቲው? እንዴት እየተቀበላችሁ ነው? ጥሩ ነው፣ እግዚአብሔር ይመስገን ደህና ነው ዩኒቨርሲቲው። ከመጀመሪያ እስካሁን ጥሩ ነው። ተማሪው እኛና ሌላም ሁሉም በኩል ጥሩ ነው እየተቀበቡል። ስሜ መሰረት ሶርሳ ይባላለሁ። የመጣሁት ከሻዋ ነው ግቢ ውስጥ ኖርኩበት። የአምስተኛ አመት የኢንዱስትሪያል ኢንጂነሪንግ ተማሪ ነኝ። እንዴት ነው ትምህርት እንግዲህ አዲሱ አመት እንዴት ይዛችሁታል? መሰረት፣ አዲሱ አመት በጣም ደስ በሚል ሁኔታ ነው። ከ18 ጀምሮ ነው የተያዘው፣ ይቅዱ ሲኒር ተማሪዎችን በመቀበል ማለት ነው። ከ27 ጀምሮ ደግሞ የፍሬሽ ተማሪዎች አቀባበል ነበረን። በሁለቱም በኩል አደረጃጀት ማለት በሁለቱም በኩል አቀባበል ሲናደርግ እንደውም ተማሪን ከበር እስከ እንደውም ፌርማታዎች ከማናሀራ ከኤርፖርትና እንዲሁም ከበር እስከ ዶርማቸው ድረስ እቃቸውን በመሸከም በጣም ደስ በሚል ሁኔታ ስንቀበላቸው ነበረ። መልካም የትምህርት ጊዜ እንዲሆንልሽ እመኝልሻለሁ። እኔም በጣም አመሰግናለን ጊዜ ግርማ ይንም እንግዲህ የዛሬ ፕሮግራማችን ተጠናቋል ለማለት እኔ ቸኩል፣ አስተያየቶች አንድ ሁለት አሉላ አባነጋ ምን ብሏል መሰለሽ፣ መስታወት ዘረኝነት ጥ ይጥፋ ትግሬ፣ ኦሮሞ፣ አማራ መባባል ይቅር፣ ሰው በፈለገው ሀገር የመማር የመኖር መብቱ ይጠንክር የሚል አስተያየት ሰጥቷል። አትቪያ ማሀሪክ ላይ ነው። ሁላችሁንም እናመሰግናለን። የዛሬው የጋቢና ጉዟችን አሁን ይፈቅድልኛል ተጠናቋል። አስተያየቶቻችሁን አትቪያ ማሀሪክ ላይ ላኩልን። ስናስተናግዳችሁ ያመሻ ነው ሄኖክ ሰማ ጊዜርና እኔም መስታወት አድራጋው ነበርኩ። በቴክኒክ ያቀነባበረው ደግሞ ሞክቢል ያበረው ነው። ዲጄ ፋቱ ሙዚቃዎችን ሲመርጥ ነበር።